Tuckeres, bei Afrika. የዚምባብዌው የቀድሞ ጠቅላይ ሚኒስትር ሞርጋን ሻንጋራይ በዚምባብዌ ፖለቲካ ጉልህ አስተዋጽኦ ያላቸው ሰው ነበሩ። ሻንጋራይ በጎርጎረሳውያኑ 1999 ዓ ም የዲሞክራሲ ንቅናቄ ለለውጥ ፓርቲ በመጻሩ ዴምሲን በመመስረት በሀገሪቱ ፖለቲካ የሮበርት ሙጋቤን ዛኖ ፔፍ ፓርቲ በብርቱ መፎካከርም የቻሉ ጠንካራ ሰው ተደርገው በብዙዎች ዘንድ ይወሰዳሉ። ይህንን ፓርቲያቸውን ወክለውም በ2008 ዓ ም በተካሄደ የሀገሪቱ ምርጫ ከወቅቱ ፕሬዝዳንት ሮበርት ሙጋቤ ጋር የምርምር መንግስት መስርተው ስልጣን በመጋራት ጠቅላይ ሚኒስትር እስከ መሆን ደርሰው ነበር። እኚህ ሰው ያለፈው ረቡ የካቲት ሰባት ቀን ሁለት ሺ አስር አመተ ምህረት ዜና ዕረፍታቸው ተሰምቷል። ለዚምባብዌ ለውጥ ለረዥም ጊዜ በመታገል ስለሚታወሱት ሞርጋን ሻንጋራይ በዛሬው ዝግጅት ቅኝት እናደርጋለን። ትከታተሉን ዘንድ በአክብሮት እንጋብዛለን። ዝምባብዌን ለጥቂት ዓመታት በጠቅላይ ሚኒስትርነት ያገለገሉት ሞርጋን ሻንጋራይ ሀገሪቱ ውስጥ ለሁለት አስርተ ዓመታት ባሳረፉት የዲሞክራሲ አሻራ ብዙዎች ያስታውሷቸዋል። የዲሞክራሲ ንቅናቄ ለለውጥ ፓርቲ መስራች የሆኑት ሻንጋራይ ለሰላሳ ሰባት ዓመታት ስልጣን ላይ ቆይተው ያለፈው ጥቅምት ከስልጣን የወረዱትን ሮበርት ሙጋቤንና መንግስታቸውን በብርቱ የተገዳደሩና የሚተቹ ነበሩ። በሀገሪቱ የፖለቲካ ስርዓትም ከሙጋቤ ፓርቲ ማለትም የዝምባብዌ ብሔራዊ የአፍሪካ አንድነት ያ ኞች ግንባር በምህጻሩ ዛኖ ፔፍ ውጭ ሌላ አማራጭ እንዳለ ለዚምባብዌ ህዝብ ያሳዩ ናቸው ይሏቸዋል። የዚምባብዌ ብሔራዊ የተማሪዎች ህብረት መሪ ኦስታሎስ ጊፍት ሲምባ ያለ ሻንጋራይ ስለ ዲሞክራሲ ማሰብ አይቻልም ነበር ይላል። ሞርገን ሻንገራይ ባይኖር ኖሮ ስለ ዲሞክራሲ ማውራት ባልተቻለ ነበረ። ይህንን እንድናገር ያደረገኝ የእርሱ ቁርጠኝነት ነው። እርሱ ሮበርት ሙጋቤ ባደራጀውና ያረጀና ጨካኝ ያምባገንናዊ የፖለቲካ አስተዳደር እስከ 1990 ድረስ አብሮ ሲታገል ቆይቷል። የፓርቲያቸው ምክትል ሊቀመንበር የሆኑት ኤልያስ ሞዱ ዙሪ የዚህን የፖለቲካ ጀግና ዜና እረፍት ይፋ ማድረግ አሳዛኝ ነው ሲሉ በትዊተር ገጻቸው አስፍረዋል። በሙጋቤ መንግስት እስር እንግልትና ወከባ እንደደረሰባቸው የሚነገርላቸው ሻንጋራይ ከሁለት አመት በፊት ነበር በካንሰር በሽታ መያዛቸውን ይፋ ያደረጉት። ይህንን በማድረጋቸውም በዚምባብዌ የተቃውሞ ፖለቲካ እንደ ጀግና እንዲታዩ አድርጓቸዋል። የብሪታኒያው የውጭ ጉዳይ ሚኒስትር ቦሪስ ጆንሰን በትዊተር ገጻቸው እንዳሰፈሩት ጋራይ በጨቋኞች ፊት በድፍረትና በቆራጥነት መቆም የቻሉ የዚህ ዘመን ጀግና የፖለቲካ መሪ ነበሩ ብለዋቸዋል። ነገር ግን ይህንን ጀግና በሚያሳዝን ሁኔታ አጣ ነው ሲሉ አክለዋል። የዲሞክራሲ ንቅናቄ ለለውጥ ፓርቲ አባል ዴቪድ ኮልታሮት በበኩላቸው ሻንጋራይ እንደ አንድ የዝምባቤ ታላቅ አርበኛ ሲታወሱ ይኖራሉ ነው ያሉት። ሻንጋራይ እንደ ማንኛችንም ስህተት ሊሰራ ይችላል። ነገር ግን ዝምባቤን ዲሞክራሲያዊ፣ ዘመናዊና መቻቻል የሰፈነባት ሀገር ለማድረግ በርትቶ መስራቱን ማንም አይጠራጠርም ብለዋል። በጎርጎረሳዊው 1952 ከገበሬና የማዕድን አውጭ ሰራተኛ ቤተሰብ የተወለዱት ሻንጋራይ በ 1980 ዓ ም ነበር የአዲሲቷን ነጻ ሀገር ፓርቲ ዛኖፔፍን የተቀላቀሉት። ይሁን እንጂ ከ1990ዎቹ አጋማሽ ጀምሮ ፓርቲውን በይፋ መተቸት ጀመሩ። እናም በዚሁ ዓመት የተደረጉ በርካታ የተቃውሞ ሰልፎችንና የሰራተኛ የስራ ማቆም አድማዎችን መምራትና ማደራጀት ቀጠሉ። በዚህም ለውጥ አምጥተው እንደነበረ የዲሞክራሲ ንቅና ታላቅ ለለውጥ ፓርቲ አባል ሞርጋን ኮሚቺ ይገልጻሉ። ሻንገራይ ታላላቅ የህዝብ የተቃውሞ ሰልፎችንና የሰራተኛ የስራ ማቆም አድማዎችን መርቷል። የሰራተኞች መብት በዚምባብዌ እንዲከበር ተደራድሯል። ለውጥ ማምጥቷል። በ1999 ዓ ም ደግሞ ዲሞክራሲያዊ ንቅናቄ ለለውጥ በምህፃሩ ዲኤምሲ የተሰኘ ፓርቲያቸውን መሰረቱ። በ2002 ዓ ም በሀገሪቱ በተካሄደ ብሔራዊ ምርጫም ለመጀመሪያ ጊዜ ሙጋቤን በመፎካከር ፕሬዝዳንታዊ እጩ ሆነው ቀረቡ። ከዚህ ምርጫ በኋላ ግን ሻንጋራይ በመንግስት ጥርስ ውስጥ በመግባታቸው የተነሳ ተደጋጋሚ ስርና ስቅይት ተፈጸመባቸው። ይሁን እንጂ ትግላቸውን በመቀጠል በሀገሪቱ በ2008 ዓ ም በተካሄደ ምርጫም ተወዳዳሪ ሆነው ቀረቡ። በዚህ ምርጫ ምንም እንኳ አሸንፎ መንግስት ባይመሰረቱም ከሙጋቤ ጋር ጥምር መንግስት መስርተው ጠቅላይ ሚኒስትር ለመሆን በቅተዋል። ያም ሆኖ ግን አንድ የፖለቲካ ፓርቲ ለረዥም ጊዜ በቆየባት ዚምባብዌ የሻንጋራይ መንገድ ቀላል እንዳልነበረ የሀገሪቱ የተማሪዎች ህብረት መሪ ተናግሯል። ቀላል አይደለም። ሮበርት ሙጋቤ በዚህ ሀገር አንድ የፓርቲ ስርዓት መገንባት ነው የፈለገው። ይህ ሀሳብ ነው። በዚምባብዌያን የተወደሰው አዲስ የማህበራዊ ዲሞክራሲ መዝሙርን ማስታወቅ ለሻንጋራይ ቀላል አልነበረም። ሐራሪ ጊዩንሁሬ የተባሉት የዲኤምሲ ፓርቲ አባል በበኩላቸው መንግስት ማለት ዛኖፒኤፍ ብቻ ነው ብለው ለሚያስቡ የሀገሬው ሰዎች ሻንጋራይ የተለየ መንገድ ያሳዩ ናቸው ብሏቸዋል። በዚምባብዌ ፖለቲካ በብዙ ሰዎች ዘንድ መንግስት ማለት ዛኖ ፒኤፍ ብቻ ነው የሚል አስተሳሰብ ነበረ። በሻንገራይ መሪነት የስልጣን መጋራት ስምምነት ሲፈጸም ግን አገሪቱ ወደፊት እንድትራመድ እና ኢኮኖሚዋም የተረጋጋ እንዲሆን ሊያደርጉ የሚችሉና በተለ በየመንገድ የሚሰሩ ዚምባብዌያን እንዳሉ ነው ሁሉም ያስተዋለው። ሻንጋራይ ከሙጋቤ መንግስት ጋር በወቅቱ ጥምር መንግስት መመስረታቸው በሀገሪቱ መቻቻል የሰፈነበት ፖለቲካ ለማራመድ የሚጠሩ ሰው መሆናቸውን ያሳዩና የሀገሪቱ ዜጎችም በመጠኑም ቢሆን የለውጥ ስሜት እንዲሰማቸው ያደረገ ነበር። ይህ ተግባራቸው ግን በተቃዋሚ ኃይሎች ዘንድ እምብዛም የተወደደ እንዳልነበረ ሞርጋን ሻንጋራይ በወቅቱ ለዶቼ ቬለ ገልጸው ነበር። የዲሞክራሲ ንቅናቄ ለውጥ ከዛኑ ፒኤፍ ጋር ጥምረት ውስጥ ሲገባ ሀገርን ለማዳን ነበር። ስምምነቱ እርግጥ ነው ፍጹም አልነበረም። ነገር ግን ሀገሪቱን ከውድቀት ለማዳን ይቻል ይሆናል ብዬ አስቤ ነው። በተቃዋሚ ኃይሎች ውስጥ በተካሄደው የመልሶ ማቋቋም እንቅስቃሴ ምክንያት አንዳንድ ጉዳት ሊኖር ይችላል። ለዚህም ይመስላል አሌክሳንደር ራሶር የተባሉ የዝምባብዌ ፖለቲካ ተንታኝ ሻንጋራይ ከግል ህይወታቸው ይልቅ በዝምባብዌ የተቃውሞው ፖለቲካ ዋና ገጸ ባህሪ ሆነው ያለፉ ሰው ናቸው በማለት ለአጃንስ ፍራንስ ፕሬስ የተናገሩት። የሞርጋን ሻንጋራይ ሞት ለአዲሱ የሀገሪቱ ፕሬዚዳንት ኤመርሰን ምናንጋዋ ስልጣናቸውን ያደላደላል የሚሉ ቢኖሩም ለዲሞክራሲ ንቅናቄ ለለውጥ ፓርቲ ግን የመከፋፈል አደጋ ተደቅኖበታል ነው የተባለው። ራሳቸው በሚመሩት ፓርቲም ይሁን በሌሎች ተቃዋሚ ፓርቲዎች ዘንድ እንደ እንደ ምሰሶና ተምሳሌት የሚቆጠሩትን ሻንጋራይን ማጣት በተቃውሞ ጎራ ላሉ የዚምባብዌ ፖለቲከኞች ቀላል እንዳልሆነ ከወዲሁ እየተነገረ ነው። ፓርቲያቸውን ለመምራት የሚተካ ሰው ማግኘት ላይም ከወዲሁ መከፋፈል እንዳለ እየተነገረ ነው። የፓርቲው አባል ሞርጋን ኪሚችን እንደሚሉት እንዲህ አይነት ችግር ሲፈጠር ሻንጋራይ ይፈቱበት የነበረው መንገድ በብዙዎች ዘንድ ከበሬታ እንዲያተርፉ ካደረጋቸው ምክንያት አንዱ ነበር። የዲሞክራሲያዊ ንቅናቄ ለውጥ ዲኤምሲን ለማዋሃድ ብዙ ጊዜ ሰርቷል። በፓርቲው ውስጥ ችግሮች ሲከሰቱ መፍትሄ በመፈለግ ፓርቲውን አሁን ድረስ አቆይቶታል። እናም በፓርቲው ደጋፊዎች ከፍተኛ አክብሮት ነበረው። በፓርቲው ውስጥ መከፋፈል ሲፈጠር ምንም ይሁን ምን በእርሱ ላይ አመኔታ አላቸው። እናም ንቅናቄው ቀጥሏል። እርሱ ፋናወጊ ባለራይ ነበር። በጎርጎሬሳዊው 2008 ዓመተ ምህረት ባለቤታቸውን በመኪና አደጋ ያጡት ሞርጋን ሻንጋራይ ላለፉት ሁለት ዓመታት በካንሰር ህመም ሲሰቃዩ ቆይተው ለሕክምና በሄዱበት ደቡብ አፍሪካ ውስጥ ነበር ያለፈው ረቡዕ የካቲት 7 ቀን 2010 ዓ.ም በተወለዱ በ65 ዓመታቸው ከዚህ ዓለም በሞት የተለዩት። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። አዘጋጅና አቅራቢ ፀሐይ ጫኔ። መልካም ጊዜ።